ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በማንኛቸውም ጊዜ በኢትዮጵያ ሕዝብ ተስፋ ቆፍቷል ርድ ሊሰጣቸው በጣም ለዴሞክራሲም ዝግጁ መሆን የሚችሉ ዜጎች ናቸው ኢትዮጵያኖች። ይህም ነበረ አምባሳደር ኖሩ እጅርሚ ሚሞርስ የተባለ መጽሐፍ ጽፈዋል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ባል ይችላል። ጠቅላላ የኢትዮጵያን ታሪክ ያልደረሱበት እሳቸው ያላለፉበት የተሳተፉበት ነገር የለም። ለማንም ኢትዮጵያዊ ትልቅ ትምህርት የሚሆን መጽሐፍ ጽፈዋል። በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር እምሩ ዘለቀን ሕይወትና ሥራ ለመዘከር ከተሰናዳ ቅንብር የተወሰደ ነው። የቀደሙት ልጃቸው ወይዘሮ አደይ እምሩ ናቸው። እሳቸውን ተከትሎ የተሰሙት ደግሞ የረጅም ጊዜ ወዳጃቸው ዶክተር ምስማኩ አስራት ናቸው። አብረውን ያመሻሉ። በአትሌቲክሱ መስክ ባስመዘገበው ሪከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ዋሽንግተን ዲሲን ጨምሮ በሦስት የዩናይትድ ስቴትስ ከተሞች በየዓመቱ ጥቅምት ስድስት ቀን በስሙ የተሰየመለት ኢትዮጵያዊ አትሌት ዕውቁን የኦሊምፒክ ጀግና አትሌት ቀነኒሳ በቀለን ከሥነ ሥርዓቱ በኋላ ወደ ስቱዲዮ ጋብዘን ያደረግነውን ቆይታ ጨምሮ በቀደመው የራዲዮ መጽሔት በስርጭት ወቅት በገጠመ የቴክኒክ እክል ሳቢያ አያሌ አድማጮቻችን መከታተል ሳትችሉ የቀራቸዋቸውን እነኚህን ዝግጅቶችና የአዲስ አበባው የፕሮግራሙ ተባባሪ ንጉሴ አክሊሉ ከአርባ ዓመታት በላይ በብዕር ስማቸው ብቻ ከሚታወቁ አንድ ጸሐፊ ጋር ያደረገውን ምልልስ ያካተተ ቅንብር ነው። እሁድ ህዳር አራት 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ዕለቱ አዎን፣ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከእሁድ ምሽት የዓለም ዜና ጋር እንግዳ ወልዴ ነኝ። የኮንጎ ዴሞክራቲክ ሪፐብሊክ ጦር ኤም 23 ከተባሉት አማጽያን ጋር በምስራቅ የአገሪቱ ክፍል ካለችው ጎማ ከተማ በስተሰሜን ዛሬ እሁድ መጋጨታቸውን ባለስልጣናት አስታውቀዋል። የኮንጎ ሰራዊት የኤም 23 አማጽያንን ከጎማ 20 ኪሎ ሜትር ርቀት ላይ በሚገኝና መዋሮ በተባለ አካባቢ ገጥመው እንደነበር ስማቸውን እንዳይጠቀስ የፈለጉ ወታደራዊ ባለስልጣናት አስታውቀዋል። በአብዛኛው ከቱትሲ ጎሳ የተዋቀረው ኤም23 ሰሞኑን ኮንጎ ውስጥ በከፈተው ጥቃት ሰፊ ግዛቶችን ተቆጣጥሯል ተብሏል። አማጽያኑ ትናንት ቅዳሜ ባወጡት መግለጫ የኮንጎ ጦር ጭካኔ የተሞላበት የአየር ድብደባ ሰዎች በብዛት በሚኖሩባቸው አካባቢዎች አድርጎ 15 ሲቪሎችን ገድሏል ሲሉ ወንጅለዋል። የኤኤፍፒ ዘገባ ግን የሟቾቹን ቁጥር በገለልተኛ ወገን ማረጋገጥ እንዳልቻለ ጠቅሷል። ግጭቱ የተከሰተው የምስራቅ አፍሪካ ማህበረሰብ በተሰኘውና ሰባት ሀገራት በአባልነት በሚገኙበት ወታደራዊ ልክ ውስጥ የሚሳተፈው የኬንያ ሰራዊት ኮንጎ በገባ በማግስቱ ነው ተብሏል። በኮንጎ ምስራቃዊ ክፍል 120 የሚሆኑ ታጣቂ ቡድኖች ይገኛሉ። ኤም 23 በእንደ አውሮፓን አቆጣጠር 2012 ጎማን ለጥቂት ጊዜ ተቆጣጥሮ የቆየ ቢሆንም ብዙም ሳይቆይ እንዲለቅ ተገዷል። የኤም 23 እንደገና ማንሰራራት በኮንጎና አማጽያኑን ይረዳሉ ስትል በምትከሳት ሩዋንዳ መካከል ቅራኔ ፈጥረዋል ኪጋሊ ውንጀላውን ብታስተባብልም በተባበሩት መንግስታት ድርጅት የተዘጋጀ ነገር ግን ለህትመት ያልበቃ ሪፖርት ሩዋንዳን ተጠያቂ እንዳደረገና የተባለውንም ሰነድ መመልከቱን ኤኤፍፒ በሪፖርቱ አመልክቷል በአሜሪካ የፕሬዝዳንታዊ አጋማሽ ዘመን የምርጫ ፉክክር የዲሞክራቲክ ፓርቲ የሕግ መወሰኛ ምክር ቤቱን መቆጣጠሩ ታውቋል ትናንት ቅዳሜ ማምሻውን በኔቫዳ ግዛት የዲሞክራቲክ ፓርቲ ወኪሏ ሴናተር ካትሪን ኮርቴዝ ማስቶ ድል ሲቀናቸው ፓርቲው አምሳ መቀመጫ በመወሰኛ ምክር ቤቱ ማግኘቱን አረጋግጧል። ሪፐብሊካኖቹ አርባ ዘጠኝ አግኝተዋል። ሰዎች በብዛት ወጥተው በመምረጣቸው አልተገረምኩም፣ በጣም ደስተኛ ነኝ ብለዋል። ለስብሰባ ካምቦዲያ የሚገኙት ዲሞክራቲኩ ፕሬዚደንት ጆ ባይደን ዜናውን እንደሰሙ በኔቫዳና በአሪዞና ድል የቀናቸው ዲሞክራቶች አምሳ መቀመጫ እንደያዙ አሶሴትድ ፕሬስ ቅዳሜ ማምሻውን ዜናውን አብስሯል። አሁን ያለየለት የጆርጂያው ምርጫ ሲሆን ሪፐብሊካኑ ቢያሸንፉትና አምሳ እኩል መቀመጫ ቢኖራቸው እንኳ ዴሞክራቲኳ ምክትል ፕሬዝደንት ካመላ ሃሪስ የሕግ መወሰኛው ምክር ቤት ፕሬዝደንትን በመሆናቸው አንድ ገላግሌ ድምጽ ስለሚኖራቸው ምክር ቤቱን ይቆጣጠራሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የእንግሊዝ መከላከያ ሚኒስቴር በዩክሬን ላይ በሚያወጣው ዕለታዊ የወታደራዊ መረጃ መግለጫ ላይ ዛሬ እንዳስታወቀው ከሚቀጥለው ዓመት መስከረም ወር ጀምሮ በሩሲያ ወታደራዊ ስልጠና በትምህርት ቤቶች ተመልሶ እንደሚሰጥ የአገሪቱ የትምህርት ሚኒስትር ተናግረዋል። ከሥልጠናው ውስጥ የኬሚካልና የኒውክሌር ጥቃት ቢፈጸም ስለሚኖር ጥንቃቄ፣ የመጀመሪያ እርዳታና ስለ ካላሽንኮቭ ጠመንጃ አጠቃቀም ይገኙበታል። ሪፖርቱ እንዳለው ሩሲያ በአሁኑ ወቅት የሥርዓተ ትምህርቱን በማርቀቅ ላይ ስትሆን በዓመቱ መጨረሻ ተጠናቆ የማጽደቅ ሂደቱ ይጀመራል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት በምሽታዊ የቪዲዮ መልእክታቸው በኬርሶን ሰራዊታቸው የተቀዳጀውን ድል አድንቀዋል። ሰራዊታቸው በኬርሶን ክልል ስልሳ አካባቢዎችን እንዳስለቀቀ ተናግረዋል። ዜሌንስኪ ከምሥራች ዜናው ጋር ማስጠንቀቂያ ማክለዋል። በኬርሶን ያሉ ሰዎች ደስታ ላይ ቢሆኑም በዶንስክ ግን በየቀኑ ዘግናኙ ውጊያ እየተደረገ ነው ብለዋል። እዛ ያለው ሁኔታ ገሃነም ነው ሲሉ ተደምጠዋል። በመጨረሻም አድማጮች፣ በኢስታንቡል ቱርክ ሰዎች በብዛት በሚያዘወትሩ አውራ ታውራ ጎዳና ላይ በደረሰ ፍንዳታ አራት ሰዎች ሲሞቱ 38 ደግሞ ቆስለዋል። የፍንዳታው ምክንያቱ ወዲያውኑ አልታወቀም። አሶሲኤትድ ፕሬስ የቱርክ መንግስታዊ የዜና ወኪል የሆነውን አናዱሉን ጠቅሶ እንደዘገበው አራት አቃቢያን ህጎች ፍንዳታውን እንዲመረምሩ ተመድበዋል። በመረጃ መረብ የተለቀቀና የፍንዳታው መሆኑ የተነገረ ቪዲዮ ከከባድ ፍንዳታ ጋር እሳት ሲቀጣጠልና ሰዎች ራሳቸውን ለማዳን ሲራኮቱ አሳይቷል። የቱርክ የመገናኛ ብዙሃን ጠባቂ የተባለው ተቋም ፍንዳታውን በተመለከተ ጊዜያዊ እገዳ በመጣሉ ማሰራጫ ጣቢያዎች የፍንዳታውንም ሆነ ከፍንዳታው በኋላ ያሉ ሁኔታዎችን በቴሌቪዥን እንዳያሳዩ ተከልክለዋል። የኢስታንቡሉ አገረ ገዢ አሊ የርሊካይ የሟቾቹንና የተጎጂዎችን ቁጥር በተመለከተ በትዊተራቸው አስታውቀዋል። አድማጮች ለውድ ምሽት የያዝነው ዜና በዚሁ ተፈጽሟል። እስከ አራት ሰዓት አብራችሁን ልትቆዩ እጋብዛለሁ። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት። በድጋሚ ጤና ይስጥልን። እንደምናመሻችው አመሻችው። ክቡራትና ክቡራን አድማጮቻችን የእሁድ ህዳር 4 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታይ እና አሉላ ከበደ ነን። በቀደመው የራዲዮ መጽሔት በስርጭት ወቅት በገጠመ ሰፊ የቴክኒክ እክል ሳቢያ በርካቶች አድማጮቻችን ፕሮግራማችንን መከታተል ያለመቻላችሁን ተረድተናል። ይህንንም ምክንያት በማድረግ ባለፈው ፕሮግራማችን ከቀረቡት ውስጥ ለምሽቱ አንዳንዱን መልሰን ይዘን ቀርበናል። የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት፣ ኢትዮጵያ ደግሞ በዴሞክራሲ መመራት ያለባትን ይሄ ነው እንግዲህ ፕሪንስፓቸው እና ይህንን በተመለከተ ጉዳይ የተዛባ እውነት ባጋጠመው ቁጥር ሁልጊዜ ይጥፋሉ። ወ ተሰብስበን መነጋገርበት ጊዜ ሁላችንም በኩልነት እሳቸው ደረጃ ባንደርስም በኩልነት አይተው ሀሳብ ተቀብለው የሚያንሸራሽሩ ነበሩ። እኔ በእውነቱ እንደው በሳምንት ሶስት አራት ጊዜ ማታ በስልክ የምንደዋወልና የምንነጋገር ስለነበረ እጅግ በጣም የማከብራቸው ትልቅ ሰው ናቸው። ትልቅ ሰውን ያጣነው። በራሴ በጣም ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ የኢትዮጵያ ፖሊሲ እንደዚህ ዛውስ በደንብ ተማሪ ነበርኩ የአባባ A bizonagár, i a szunója, nem az eszköz, a demokrácia, a macsalák, a gyártás, a módec, a a nálad, a szunóc, a nélküle, a macsalák, a macsalák, Más macsalák, a macsalák, a macsalák, a a but i'm not in the down and i'm project በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር እምሩ ዘለቀን ህይወትና ስራ የምንዘክርበት ቅንብር ነው። ልጃቸውን ወይዘሮ አደይ እምሩንና የረዥም ዘመን ወዳጃቸውን ዶክተር ምስማኩ አስራትን ጋብዘናል። ዶክተር ምስማኮ አስራት በቅድሚያ ለጊዜያችሁ እናመሰግናለን። ዛሬ ያገኘናችሁ የአንጋፋው ዲፕሎማት አምባሳደር እምሩ ዘለቀ ህይወትና ስራ ለማስታወስ የሚደረግ ስለሆነ ከሙያ እስከ ግል ህይወት ምን አይነት ሰው ነበሩ አምባሳደር እምሩ? እንጠያይቃችኋለን። ወይዘሮ አደይ ከርሶ ብንጀምር እንዴት ያስታውሷቸኋል አባቶን አምባሳደር እምሩን? አባባ፣ በጣም በጣም ደግ ደግ ሰው ነበረ። በአባትነቱም በጣም በቃ ፍቅር ብቻ ነበረ የሚያሳየን። አንድ ቀን እንደው ተቆጥቶኝ አያውቅም። ሳድግ በልጅነቴ ሁሉ ጊዜ በቃ በምክር እንደዚህ ነበረ። ሁሉ ጥፋትን ሳጠፋ ምስል በምክርና አይዞሽ እያለ ነበረ የሚያጽናናኝ እና በዚህ በኩል በጣም ቱት ሰው ነበረ። ስንተኛ ልጅ ነው? እኔ የመጀመሪያው ልጃቸው። የመጀመሪያ ና የመጨረሻ ልጅ ላይ እየተለየ አያያዝ አለ ይባላል እሱም ተጨምሮበት ይሆን? አይ አደለም አደለም። እንኳን ለኔ ለ- ለእህት ልጆቹ ሁላችንም አንድ ነበረ በጣም ብዙ ፍቅር ያለው ሰው ነበረ። ደስ የሚያስደስት አባባ። በጣም ብዙ ኢንትረስት ነበረው፣ የሙዚቃ፣ የመጽሐፍ ቤት መጽሐፍ ብቻ ነበረ ቤታችን እና አይከለክለንም ነበር የትኛውንም መጽሐፍ ከአንስተን ማንበብ ይችላለን። የትልልቆች ተጻፊ ምናምን the Music, I We can do casa, casa not a. the they I'm jazz music? But I'm But jazz music. i classical. አፕሪሽት ያደርግ ነበር እና ለሁላችንም ይሄንን አስተላልፏል። ዶክተር ምስማኩ ወደ እርስዎ እንለፍና ከአምባሳደር እምሩ ጋር የነበረት እውቀት ለምን ያህል ጊዜ ነው? እንዴት ነው የምትተዋወቁት? የአምባሳደር እምሩ የመጨረሻ ፖስታቸው የነበረው ጋና አምባሳደር በነበሩበት ጊዜ ነው የውጭ ጉዳይ የተቀጠርኩት። ስለዚህ በመስሪያ ቤት አብረን አልተገናኘንም እዛ እሳቸውም ከዛ በኋላ ወደ ግል ስራ ስለሄዱ ይህም ከብዙ አመት በኋላ ወደዚህ ሀገር ስመጣ እዚህ ነው የተዋወቅነው። አሜሪካ በአካል ያወኳቸው እርሳቸው ግን አውቅ ነበር በፊትም። ያሉን ኤምባሲዎች በጣም ጥቂቶች ነበሩ በዛን ጊዜ እና አምባሳደሮችም ታሪካቸው እናውቃለን። እና እዚህ ግን ስንመጣ አንድ ኢትዮጵያን ናሽናል ኮንግሬስ የሚባል ድርጅት ሲቋቋም እዛ ተገናኘን። አብረን እዛ ውስጥ አብረን ስራ ነበር ሁለት ደግሞ ቸካይነት የሚባል ነበረ፣ እዛም አብረነ። ሞረሽ ወገኔ የሚል አማራ ድርጅት ነበረ፣ እዛም ውስጥ ሁሉ አብረነ። ስለዚህ በቅርብ ተገናኘ ነው፣ በዚህ በዚህ ሁኔታ ነው። መልካም። በስራቸው እንዴት ያውቋቸዋል? በወዳጅነት ምን ይመስላሉ? አንዳንድ ጥያቄዎች እናነሳለን። ወይዘሮ አደይ የሙዚቃ ምርጫቸውን ጨምሮ እንደ አባት የሚያስታውሷቸውን እናንተንም ደግሞ እንደ ልጆች እንዴት ይዟችሁ እንደነበረ ገልጠውልናል። እርሶም ለስራ ህይወት ከደረሱ በኋላ በተለያዩ የስራ መስኮች ተሰማርተው ይሰሩ እንደነበር ወላጅ እናቶን ወይዘሮ ማርታ ነሲቡን ባናገርንበት ጊዜ ስለ ልጆቻቸው ሲያስተዋውቁን አስታውሳለሁ። በሙያቸው ሲሰሩ የነበረውን እንደው በቅርበት እንደ ልጅ ከታዳጊነት ጊዜ ጀምሮ እስከ አዋቂነተው የሙያ ስራቸውን ሀገር ጉዳይ የሚሳተፉበትን ምን ይታዘቡ ነበር? በዛ ስረገድ እንዴት ነው አምባሳደር ምሮን የሚያስታውሱት? ባባ በጣም አንደኛ ነገር በጣም በእውነት ሁሉ የሚሰራው ነገር ሁሉ ለአገሩ ነበረ። እና ሲያገለግል በጣም በሚኒስትርነት በአምባሳደርነት ሁል ጊዜ በጣም ደስ ያለው እና በጣም ብዙ ጥረት እያደረገ ብዙ ነገር እየሞከረ ነበረ። በጣም ደግ አማርኛ የትንሽ እንትን ነው በጣም ዴዲኬትድ ነበረ ለስራው። ፕሮፌሽናል ለመሆን በጣም ጥረት ያደርግ ነበር። ለእኛም ይነግረን ነበረ፣ ያጫውተን ነበረ አንዳንድ ችግሮች። ትንሽ አደግ ካልኩ በኋላ በተለይ እዛ ስዊድን በነበረ ጊዜ የተማሪዎች ንቅናቄ ነበር እና እነሱ እየተቀበለ እየመከረ ስንይዛቸው ይሞክር ነበረ የመጡ ወይም በሲ ሲቃወሙ ሲስም ሲሉ በምክር እና እንደዚ ነበረ የሚቀበላቸው። እና አክቹዋሊ ቲ መጨረሻ ላይ በጣም ያከብሩት ነበረ እና ያዳምጡት ነበረ። እና እንደዚህ አይነት ሰው ነበረ አምባሳደር ሀገራቸውን በጣም የሚወዱ ለሕዝባቸው የሚቆረቆሩ ለሀገራቸው የሚቀኑ ነበሩ። ብዙዎች እየተናገሩላቸው ነው አሁንም ከህልፈታቸው በኋላ እንደውም፣ አንድ የውጭ ሀገር ሰው የኢትዮጵያን ጉዳይ የሚከታተል የኢትዮጵያ አያት ብሎ ነው የገለጻቸው። በመጨረሻዎቹ የህይወታቸው ጊዜያት ለሀገራቸው፣ ለህዝባቸው ምን ይመኙ ነበር? ምን ተስፋ፣ ምን ስጋት እንደው የገለጹት ነገር አለ ናገሩ የነበረው ነገር አለ ሊያካፍል የሚችሉት እሱ ማንኛቸውም ጊዜ በኢትዮጵያ ውስጥ ተስፋ ቆርጦ አያውቅም። በጣም ጎበዝ ህዝብ፣ እድል ቢሰጣት የትናይ የሚደርሱ ጥሩ ህዝብ ነው። እንትን ብቻ ነው ያልታደለም አመራር እንጂ በጣም ለዴሞክራሲም በጣም ዝግጁ መሆን የሚችሉ ዜጎች ናቸው። ኢትዮጵያኖች ይም ነበረ እና ደግሞ የኢትዮጵያ አንድነት ኦፍኮርስ የዚህ የብሄር ብሄረሰብ ነገር ሲነሳ በጣም አዘነ ስለም ነሱ ሁሉም ኢትዮጵያዊ እየተከባበሩ እንድንኖር ነበረ የምመኘው አንድ እንዲሆን እና ዴሞክራሲ ደግሞ በዴሞክራሲ በጣም ያምን ነበር እንግዲህ በጣም ኢትዮጵያ ሕዝብ ላይ በጣም ሰፋ ያለው ሰው ነበረ። አምባሳደር እምሩን የመሰለ አንጋፋ ብዙ ዓመታት የስራ ህይወት ከጡረታም በኋላ ያላቆሙ እዚህ በሚኖርበት ዩናይት ስቴትስ በተለያየ ተቋማት ውስጥ ቅድም ዶክተር ምስማኩ እንደገለጹት አብሯቸው ይሠራ እንደነበረ ሰው በረዥም ጊዜ እንደሠራ ሰው በአገራዊ ጉዳይም ቢሆን እርሳቸው ቀደም ያሉ ናቸውና አብሮቸው የመስራት ዕድል በመስሪያ ቤት ደረጃ ባይኖሩትም በኢትዮጵያ ጉዳይ ስሰሩ ምን አይነት ሰው ናቸው? የሚያጨቃጭቁ የሚያነጋግሩ ጉዳዮች ይገጥማሉ። ለአንድ አላማም በቆሙ ሰዎች መካከል እንዴት ነው የሚፈቱት? እንደዚህ አይነት ሀሳቦችን ከእሳቸው ጋር ሲሰራ ምን አይነት መንገድ መከተል ይኖርብዎት ነበር? ምን ይመስላል? የሚያስታውሱትን ያጫውቱን። ዶክተር ምስማኩ ይኸው እንግዲህ ወይዘሮ ዋጋ እንዳለችው በጣም ዴሞክራት የሆኑና በጣም በኢትዮጵያ ጉዳይ ላይ ከፍተኛ አስተያየት ያላቸው የሀገሪቱ መበልጸግና በሰላም የሚሄድ ነገር የሚቆረቆሩ ስለነበሩ ወያኔ የዘር ጉዳይ አምጥቶ ህዝቡን በከፋፈለበት ጊዜ ሞረሽ ወገኔ የሚባል ድርጅት አቋቋሙ ከሶስት ጓደኞቻቸው ጋራ። አንደኛው አምባሳደር አያለማን ደፍሮ አሁን በህይወት የሉም። ሌላው አቶ ሳክ ሬ እሱም በህይወት የለም። አራተኛው እኔ የነበርኩ እና በዛ አይነት አንድ አይነት ከጠንካራ የሆነ አቋም አሳይተው ነበር። በተጨማሪ እንደዚሁ በተመሳሳይ ነገር ፕሮፌሰር ጌታቸው ኃይሌ ክተት የሚል እሳቸውን፣ ግሬወት የሉም፣ ባቋቋሙበት ጊዜ እዛም አባል በመሆን የሚያስፈልገውን ሁሉ ሀሳብ በመስጠት በመምራት በማስተባበር በጣም የሚረዱን የነበሩ ትልቅ ሰው ናቸው። እዚህ ላይ መጨመር የምፈልገው አንድ ነገር አለ። በተድርምሩ ጀርኒ ሜሞሪስ የተባለ መጽሐፍ ጽፈዋል። ያንን መጽሐፍ እንዳስተዋወቅላቸው እኔ ነበር የመረጡት። እጅግ ደስታና ክብር ይሰማኛል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ሊባል ይችላል። የኢትዮጵያን ታሪክ ያልደረሱበት፣ እሳቸው ያነኩት፣ ያላለፉበት፣ ያልተሳተፉበት ነገር የለም። ከጣሊያን በፊቱም ጀምሮ በጣሊያን ጊዜም የነበረውን ሁኔታ ከዛም በኋላ ያለውን ቁልጭ አድርጎ የሚያሳይ ለማንም ኢትዮጵያዊ ትልቅ ትምህርት የሚሆኑ መጽሐፍ ጽፈዋል። ይሄ ትልቁ ሌጋሲያቸው ነው እውነቱ ይህንን ለማለት ፈልጋለሁ። ከዚሁ አስከትዬ ወደ ወይዘሮ አዴ ከማለፌ በፊት ዶክተር ምስማኩ መጽሐፋቸውን አንስተዋል። ስለሳቸው ስራዎች ጥናት ስናደርግ ነው የተመለከትኩት እንዳሉት የህይወት ተሞክሯቸውን በርካታ ጉዳዮችን ይዳስሳል። በሳቸው ህይወት ውስጥ የሀገርን ጉዳይ የሚያነሳ መጽሐፍ ሆኖ ነው ያገኘሁት። አምባሳደር እምሩ በሚሳተፉባቸው በሚመሯቸውም የማህበረሰብ ድርጅቶች ውስጥ በተለያየ ርዕሰ ጉዳዮች ላይ ትልልቅ ሀሳቦችን በማንሳት ይጽፉም ነበረ። ምናልባት መጽሐፋቸውም ያንን ያንጸባርቅ ከሆነ ይገልጹልናል። በስራ በሚወስዱት ኃላፊነትስ ምንድን ነው? አዘውትሮ እርስ የሚያዩት የተለያዩ ድርጅቶች ውስጥ አብሮ እንደሰራ ሰው ምንድን ነው እንደው በዝንባሌም በኃላፊነትም እናንተ እሳቸውን የምትመርጡበትና ኃላፊነት የምትሰጡት ዋና መሰረቱ የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት ኢትዮጵያ ደግሞ በዴሞክራሲ መመራት ያለባትን፣ ይሄ ነው እንግዲህ ፕሪንስፓቸው እና ይህንን በተመለከተ ጉዳይ የተዛባ እውነት ባጋጠመው ቁጥር ሁልጊዜ ይጽፋሉ። ወይም የሚጽፉት በየጊዜው ነው ቦታ ላይ ይወጣል። እና ተሰብስበ በመነጋገርበት ጊዜ ይሄ ነው መመሪያቸው። ዴሞክራሲ እንዴት አድርጎ ወደ ሀገሪቱ ሊገባ እንደሚችል፣ እያንዳንዳችን ምን አይነት ተሳትፎ ማድረግ እንደምንችል ያለውን ሁኔታ ነው እንግዲህ በጣም ፕሪንስፕል ሊሆኑ እና ደግሞ እሳቸው ደረጃ ባንደርስም ሁላችን በኩልነት አይተው ሀሳብ ተቀብለው የሚያሸራሽሩ ነበሩ። በእውነቱ እንደው በጣም ቀርቡኝ። በሳምንት ሶስት አራት ጊዜ ማታ በስልክ የምንደዋወል እና የምንነጋገር ያለው ሁኔታ የምንለዋወል ስለነበረ እጅግ በጣም ማከብራቸው ትልቅ ሰው ናቸው። በእውነቱ ትልቅ ሰው ነው ያጣነው። መልካም ወደ ወይዘሮ አደይ ልሻገር። ወይዘሮ አደይ እንግዲህ እርስዎ እንደ ልጅ ብቻ ሳይሆን በዚያ ላይም ደግሞ የመጀመሪያ ልጅ በመሆነው የአባቱን ስራ በቅርበት የመከታተል እድል አለዎት ከሚል ነው ይህን ጥያቄ የማነሳው። ሙያዊ ህይወታቸውን በተመለከተ ቀደም ብዬ እንደጠቆምኩት መጽሐፋቸውን ያለፉበትን መንገድ የሚያሳይ ሆኖ ነው የተረዳሁት። ሶስት ስርዓቶችን ተመልክተዋል። ከቀዳማዊ ኃይለስላሴ ደርግና በስራ አለምን ባይሆኑ ኋላ ላይ የመጣውን ስርዓት የመመልከት በየስርዓቶቹ በኢትዮጵያ ጉዳይ የመሟገት የሚያምኑትን ነገር የማቅረብ እድል የነበራቸው ስለነበሩ እርሶስ ቀደም ብለው ዶክተር ምስማኩ ከገለጹትም አንጻር በመጽሐፋቸው ውስጥም የተካተተ የታሪክ ጉዳይ ላይ እንክር ያለው አቋም እንዳላቸው እናያለን። በጽሑፎቻቸው ምንድን ነበር የሚታዘቡት? እርስዎም ምናልባት እህቶም የተከተላችሁት መንገድ ካለ ከእሳቸው በሙያ ሕይወት የወረሳችሁት በጠባይ በአባትነት ካያችሁት በተጨማሪ እኔ በራሴ ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ፣ የኢትዮጵያ ፖሊሲ እንደዚህ ዛ ውስጥ በደንብ ተባሪ ነበርኩ አባባ። እና ብዙ ነገር ከሱ ነው የወረስኩት። ይሄ የዴሞክራሲን መሰለግ ኢትዮጵያን ሕዝቡ መውደድ አክበር እና ለነሱ መጨነቅ የሚያጋጥመው ችግር መፍትሄ ለመፈለግ መሳተፍ እና እንደሱ ሁሉ በጣም አባቴ ስር ሆኜ ነው ብዙ ነገር የገባኝ እና የተማርኩት። ትንሿ እህቴ ትንሽ ስለነበረች ከኢትዮጵያ ስንወጣ ብዙም ከሱ ጋር ጊዜ አላሳለፈችም እንደኔ። ስለዚህ እሷ እንደኔ ኢንጌጅድ አልሆነችም አባ ከበዚህ የሚሰራው ስራ ጋር እኔ አንዳንድ ጊዜ አንድ ነገር ጻፊ ይለኛል። ወይም የመጽሐፉን ኤድት ያደረግኩት እኔ ነኝ። በጣም አብረን እንሰራ ነበር። እንደዚህ እንደዚህ አይነት ፕሮጀክት ዶክተር ምስማኩ በአንዳንድ ረዘም ያሉ ቃለ መጠይቆቻቸው ላይ አምባሳደር አሁን ከልፈታቸው በኋላም እየተከታተልን ስናዳምጥ ኢትዮጵያ ከአገሮች ቀድማ የተከበረች በዓለም የተከበረች ሀገር ነበረች። በራሳችን እርስ በርሳችን ስንራኮት ወደኋላ አስቀረናት የሚል ቁጭት ሲናገሩ ሰማለው። ሁልጊዜ በዚህ ጉዳይ ላይ ነው ኢትዮጵያ በናቹራል ሪሶርስስ በዓለም የሚስተካከላት የሌለች ሀገር ሕዝቦቿ እና ሀርድ ወርኪንግ የሆኑ ሀገሮች ህዝቦች ሲሆኑ ትክክለኛ አይነት ሊደርሽፕ ባለማግኘት በዛ ምክንያት፣ በመሪዎቿ ምክንያት ተጎሳቁላለች የሚል እምነት ነው የነበራቸው እና በዛ መሰረትም ቀደም ሲል የነበረውን እሳቸውን ብዙ ያገለገሉበት የንጉሳዊ ስርዓት በነበረበትም ጊዜ ራዲካል ተብለው ትንሽ በዛ አይነት የሚታዩ ዝራ ቀደም አድርገው የሚያዩዋቸው ሰው ነበሩ፣ በጣም ፕሮግሬሲቭ የሆነ አስተያየት ስለነበራቸው። በኋላም ደርግ መጥቶ ያን ያህል መከራና ስቃይ ሲያሳይ ያንን በመቃወም ነው እንግዲህ የወጡት። ቀጥሎም ደግሞ ወዘር ሀገሩን ሲያከፋፍል በጣም ይበሳቸው ነበር። ነገር ግን ዋና ነገር ለመጥቀስ እንፈልገው ይሄ አይቀጥልም፣ ኢትዮጵያ ኦቨርካም ማድረግ ትችላለች፣ ህዝቡ ኦቨርካም ያደርጋል። ይህንንም የሚል ተስፋ ነበራቸው። አሁንም ይህንንም ያለውንም ኦቨርካም ማድረግ ይችላል የሚል እምነት ነበራቸው። በህዝቡ ላይ ከፍተኛ የሆነ እምነትና ብዙ እውቀት አለ። ኢትዮጵያ ውስጥ ያለ የታመቀ እውቀት አለ በህዝቡ ዘንድ ከልቸራል የሆነ ሂስቶሪካል የሆነ እና ማንም ሊያጠፋው የማይችል እና ይዳፈናል እንጂ ይወጣል የሚል ነው። ይሄ እንግዲህ በጣም ፖዚቲቭ የሆነ አስተያየት ነው። ለብዙዎቻችን በጣም ትምህርት ነበር። የዚህ አይነት ተስፋ የነበራቸው ሰው ነበሩ። ወይዘሮ አደይ ወደ እርሶ ልምጣ ደግሞ ቅድም በተማሪዎች ተቃውሞ ወቅት የተማሪዎችን ተቃውሞ ራሱ ይዙበት የነበረው እነሱን በማቅረብ በመምከር ቀስ ብለው ይዙ የነበረበትን ገልጠዋል። ያ ዘመን መቼ ይሆን? የተማሪዎች ተቃውሞ የነበረበትን መገመት ይቻላል። ይሆናል። የት ነበር ቦታው? ያኔማ ገና የስዊድን አምባሳደር ነበረ። ስካንዲኔቪያ በፈረንጅ ሺ ዘጠኝ መቶ ሰባ ሰባ አንድ እንደዚህ አካባቢ መሆኑ ነው። የቀደመው የተማሪዎች ተቃውሞ ነው አሁን እያሉ ያሉት። ያኔ በኢውሮፕም ብዙ እንትን ነበረ ሺህ ዘጠኝ መቶ ስልሳ ስምንት እና ከዛ በኋላ የተማሪዎች ንቅናቄ ማለት በጣም ተነስተው ነበር። ፈረንሳይ ሀገር፣ ሌላ ሌላ የኢውሮፓ ሀገሮች እና የእኛም ተማሪዎች አይ እዛ ውስጥ ገብተው ነው እንደዚህ ይሄን ንቅናቄ ታይር አድርጓቸው ነው መሰለኝ። በዚህ እንግዲህ መቃወም ነው። ሞናርኪ አንፈልግም። ፈጠረ ነው እንደሱ እንደሱ አይነት ነበረ። ነው ግን በጣም እኔ እንጃ ስትራክቸር ያለው አይመስለኝ። ይሄ ያሉት ከሀያፓም ከሜሶም ከሌሎችም በፊት የነበረ የተማሪ ተቃውሞ ነው። አሁን አሉላ ወጣት መሆኑን በዚሁ ነቃችሁ ቆንጅት፣ ለእኔ የመጨረሻ ጥያቄ ነው። አንቺ የምታስቢው ካለ አምባሳደር እምሩ ከወጣቶችም ጋር ከኋለኛው ከተከተሉ በተለይ ባለፉት ሀያ ዓመታት እሳቸው ይመሩም መንገድ ያሳዩም በነበረባቸው ዝግጅቶች የአንድ ሰው ህይወትና ስራ ሲታይ ሁሉንም ነገር ማለትም ይፈልጋልና በጠባያቸው ቅድም ወይዘሮ አዴ እንዳገለጹት ሙዚቃ መወደዳቸውን የሚያስቅ ዘና የሚያደርጋቸው እንደሚነሳው እንደሚታየው ሁሉ የሚያስቆጣቸው ነገር ምንድን ነው? ትንሽ የሚያስቆጣቸው በቤተሰብ በሚያውቁት ወይዘሮ አደይ ይነግሩናል። እንደ ወዳጅ ደግሞ አብሯቸው እንደሰራ ሰው ዶክተር መስማኩ ታጋሽ እና ቅድም እንዳሉት ዲሞክራሲን የሚናፍቅ በምክንያት እንደሚሰራ ሰው የሚያስቆጣቸው ደረጃ የሚያደርሳቸው ነገር ምንድን ነው? እንደው ደጋግሞ የታዘ እኔ ልትምር እሺ፣ በጣም የሚያናድደው የነበረው ሰው ሲዋሽ ነው። ሁለተኛ ነገር ደግሞ ሰው ምንም ሳያውቅ ጉዳዩን ዝም ብሎ ሲናገር እሱ እሱ ያናድደው ነበረ እና ከሱ ጋራ ምን ነበር <laughs> የሚሉት? በጣም እንደሚወዶት እና እንደሚያቀርቦት ነው የነገሩን። የመጀመሪያ ልጅ ነት ሌሎቹ እንዳይሰሙ እና እንዳይቀኑ እንጂ። ማን ነበር የሚለዎት? በፍቅር በፍቅር ፓፒ ፓፒ እኔ ፓፒ እኔ ደግሞ እሱንም ፓፒ ነበረ የምንለው። ስለዚህ ሁለታችንም እንደሱ ነበረ የምንጠራራው ቤቱ ዶክተርስ ከባህሪያቸው አሁን ወይዘሮ አደይ እንዳሉት የሚያስታውሱት እንደ ጎልቶ የሚታዩት ባህሪያቸው እንዴት ነው? ምን ይነግሩናል? ፈረንጆች እንደሚሉት ኢ ዳዝ ኖት ሰፈር ፑልስ ሰው የማይረባ ሆኖ ሲገኝ አንድ ሰው የሚል ነገር አላቸው። መማር ብቻ ሳይሆን ማስተዋል ጭምር መሆን አለበት በሚል በዛ አንጻር እሳቸው ብዙ ድግሪ ያለኝ እያለ ነገር ግን ህይወት ተመክሮም አለኝ የስራን ተመክሮ አለኝ እና እንደዚህ አይነት የማይረባ ስተቶች ሰዎቹ ሲገቡ በቀላሉ መቀበል ያቅታቸዋል። በጣም ኮስተር ብለው ነው፣ ፊት ለፊትም ነው ለሰውየውም የሚነግሩት። ፊት ለፊትም ተመጣ እና እኔ ነው በጣም የሚያስነጥጠባቸው በጣም ሀቀኛ፣ በጣም ቀጥተኛ፣ በጣም ደግ እና ደግሞ በጣም ፖላይት፣ በጣም ሰው አክባሪ ናቸው። እኔ እንደው በብዙ መንገድ የተሟላ ሰው ማለት እሳቸው ናቸው የሚለው ደረጃ ደርሻለሁ። እሳቸውን በአጸደገነት ያኖርልን። አሜን አሜን። ቆንጅት እንደ አምባሳደር ምሩ ያለ ዘጠና ሞቹ ገብተዋል አይደል? ወይዘሮ አደይ እድሜያቸው አዎ፣ ዘጠና ዘጠኝ ወር ረጅም እና የተሳካ ብዙ ነገር የሚያደረጉበት እድሜ የኖሩ ያን ለማድረግ የታደሉ ናቸው። ቆንጅት የአንድ ምዕተ ዓመት ታሪክ ነው የምናወራው። የኢትዮጵያን ታሪክ ስለያዙም ነው ካናዳዊ ወዳጃቸው የኢትዮጵያ አያት ያላቸው እና በቀላሉ የሚያልቅ አይደለም። በሳቸው ዘመን ብዙ ታይቷል። በዚህ ሰዓት እና ጊዜ ግን ይህን ፕሮግራም ለሚከታተሉ አምባሳደር ምሩ ዘለቀ ማን ነበሩ? ምን ስርተው አለፉ? አምባሳደር ምሩ እንደ ሰው ምን አይነት ጠባይ ነበራቸው የሚለውን ነው ልጃቸው ወይዘሮ አደይ ምሩና ወዳጃቸው ዶክተር ምስማኩ አስራት ያካፍላችሁን። ቆንጅት ሁለቱንም እንግዶቻችንን አመስግነን እንሰናበት። እጅጉን አድርገን እናመሰግናለን። ወይዘሮ አደይ ትኩስ ሀዘን ነው። ጊዜውን ከቤተሰብ ካለበት የሀዘን ጊዜ ላይ ቀንሰው ለዚህ ቃለመጠይቅ ስለሰጡን እጅጉን አድርገን እናመሰግናለን። እኔም በጣም አመሰግናችኋለሁ። አባባ እንደማስታወስ በፊት ፕሮግራም ማውጣታችን። ዶክተር መስማኩ አስራት እርስዎንም እንዲሁ ከልብ እናመሰግናለን። ለጊዜው ወዳጀውን ብዙ ዓመትም ከእርሳቸው ጋር የሰሩትን አምባሳደር ምሩ ዘለቀን ለማስታወስ ስለተገኙ እግዚአብሔር ይስጥልን። በጣም እናመሰግናለን። በጣም አመሰግናለሁ። ይስጥልን ነሳቸው ለመናገር ለመቻሌ በጣም አመሰግናለሁ። ዘጠና ዘጠኝ ዓመት ዕድሜያቸው የሚበልጠውን ለአገርና ሕዝብ አገልግሎት የሰሩ በአንድ በኩል ለሕዝባቸው ለማገልገል የታደሉም ናቸው። መጽሐፋቸውን የማገላበጥ ዕድል ያለው በጣም ብዙ ታሪካቸውን ይመለከታል። ትክክል ነው አሉላ እንግዲህ እንደተረዳነው፣ እንደጠየቅነው፣ እንግዶቻችንም እንዳሉት እስከ መጨረሻው ለአገር ለሕዝብ ሲጽፉ፣ ሲወያዩ የኖሩ ናቸው እንዳልከውም ሙሉ ህይወት ኖረው ያለፉ ናቸው። አምባሳደር ምሩ፣ አሁን ወደ ቀጣዩ ዝግጅታችን ስናልፍ ደግሞ በአትሌቲክሱ መስክ ባስመዘገበው ሬከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል ዋሽንግተን ዲሲን ጨምሮ በሶስቱ ተጎራባች የዩናይት ስቴትስ ከተሞች እንደ አውሮፓውያን የቀን አቆጣጠር ጥቅምት 16 በኢትዮጵያውያን የቀን አቆጣጠር ደግሞ ጥቅምት 6 በየአመቱ ዕለቱ በስሙ መሰየሙ መሰንበቻውን በተካሄደ አንድ ስነ ስርዓት ይፋ ተደርገዋል። የምሽቱ እንግዳችን አትሌት ቀነኒሳ በቀለ ቆንጅት ወደ ቢሮችን በመጣበት ወቅት የእኛ ክፍል ብቻ ሳይሆን ጠቅላላ የአፍሪካ ዋና ክፍል የተለያዩ ቋንቋዎች አገልግሎት የሚሰጡ የስራ ባልደረቦቻችን የክፍሉን ኃላፊን ጨምሮ በተለየ ሞቅ ያለ አቀባበል ነበረ። ከአንዱ ቦታ ወደ ሌላ ሲወሰድ የነበረው ፎቶግራፍ አብረውት ሲነሱ፣ እርግጠኛ ነኝ ሌላም ቦታ ይገጥመዋል። እኛ መስሪያ ቤት መጥቶ ከእኛ ውጭ የሆኑ እንግዲህ ቀነኒሳን የማያውቅ የለም፣ ወይንም ደግሞ ሲሰሙ ያውቁታልና በተለየ ስሜት መሆኑን ለአድማጮችና አጋራ ብዬ ነው። በውይይታችን ስለማይነሳ ልክ ነው አሉላ። እንግዲህ እኔ በግሌ በአካል አግኝቼው አላውቅም ከአሁን ቀደም እና ድንገት ብቅ ሲል የአፍሪካ ክፍል የአፍሪካ ዲቪዥን አለቃ ይዛው ስትመጣ በጣም ሞቅ ባለ አቀባበል ነው ቀነኒሳን የተቀበልነው። ከሌሎቹ አጎራባች የቋንቋ አገልግሎት ክፍሎች ባልደረቦችም እንደዚሁ እየተሯሯጡ ፎቶግራፍም ለመነሳት ለመተዋወቅም ትልቅ እንቅስቃሴ የነበረ በአካባቢው እና የሞቀ አቀባበል ነው የተደረገለት። አንተ ደግሞ በበለጠ ውጭ ብለህ ለመወያየት እድል አግኝተሃል። ቀናሁ ልበል። ከክፍላችንም ውጭ በመድረኩም ያን የመሰለ ትዕይንት ታይቷል። በኢንተርኔት የመከታተል እድል ያገኙ አድማጮች ተመልካቾቻችንም የሚመለከቱት የሚያዩት ይመስለኛል እና አንዳንዴ እንዲህ ሲሆን ደስ ይላል። ጥሩ ስራ የሰሩ ኢትዮጵያውያን ወዲህ ወደ ዩናይት ስቴትስ ጎራ አ ጎራ ብለው ደግሞ እንዲህ የተለየ እውቅና ሲያገኙ በጣም ደስ ይላል። በጣም ያስደስታል። አሉላ እንግዲህ እንዳልነው አንተ ነበር ከቀነኒሳን ያወያየሁና ወደ ወጋቸው ተወስደን፣ መልካም ቆንጅት አጠር ወዳለው ምልሳችን እንዘልቃለን። አጠር ለማለቱ ምክንያት ነበረ። በአማርኛ ክፍል ብቻ ሳይሆን በአፍሪካ ቀንድ የእንግሊዝኛ ፕሮግራሞች ባልደረባችን ጃክሰን አነጋግሮት፣ ከዚያም ደግሞ የኦሮምኛ ክፍል ባልደረባችን ትዕግስት ስርጭታቸው የእነሱ ቀድሞ ተቃርቦ ስለነበር ወዲያው አነጋግራ መሄድ ነበረባት እና በጣም አጭር ስለነበር የቀረው ሰዓት፣ በዛች ሰዓት ሊጠየቁ ወደሚችሉ ነገሮች ማምራት ነበረብኝ። የሦስት የሶስት ኦሎምፒክ ሜዳሊያዎችና ቁጥራቸው የበዙ ዓለም አቀፍ ውድድሮች ሽልማት ባለቤት ነው በአትሌቲክሱ መስክ ባስመዘገበው ሪከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል ዋሽንግተን ዲሲን ጨምሮ በሶስት ዩናይትድ ስቴትስ ከተሞች ጥቅምት ስድስት በየዓመቱ በስሙ መሰየሙን ሙን መሰንበቻውም በተካሄደ ስነ ስርዓት ይፋ ተደርጓል። አትሌት ቀነኒሳ በቀለ አጠር ላለ ቆይታ ወደ ስቱዲዮ ጋብዘነዋል። ቀነኒሳ በቀለ እንኳን ደህና መጣ፣ እንኳን ደህና ቆየ። ለአሜሪካ ድምፅ በአካል ተገኝተህ ከእኛ ጋር ቃለ ምልልስ ስታደርግ አሁኑ የመጀመሪያ ይመስለኛል። አዎ በአካል ስቱዲዮ መጥቼ የመጀመሪያዊ ነው። ግን ከዛ በፊት ያው በየውድድር ቦታ አልፎ አልፎ አገኛለሁ እናገኛለን። በሩቅም በስልክ እናገኘሃለን። አንተ ደግሞ ማሸነፍ አይደክምህም ቶሎ ቶሎ እንድናገኝ ታደርግ ነበረ። አልፎ አልፎ እንግዲህ ከረጅም ጊዜ በኋላ ምናልባት በሶስት አመት ልዩነት ነው የመጨረሻ ውድድርህን ያደረግከው። ና ከሱ ብንጀምር በ2019 በአውሮፓውያኑ የቀን አቆጣጠር ነው የሚጠራው የማራቶን ውድድር አድርገሃል። በ2022 ተወዳደር፣ መጀመሪያ ሩጫ መቼ ነው የሚቆመው? የመንገዱ ሩጫ የአትሌቲክስ ማለት ነው፣ የህይወቱን ሳይሆን። አክቹዋሊ ከ2019 በኋላም ተወዳድር አለሁ። አምናም 2021 ላይ ተወዳድሬ ነበር፣ ግን ሪዛልቱ ብዙም አስደሳች አልነበርም እንጂ በርሊን ላይ ሶስተኛ ወጥቻ አለሁ ሴፕቴምበር 25፣ 2021 ማለት ነው። ከዛ በኋላ ቦስተን ላይም እንደዚሁ ስድስተኛ ወጥቻለሁ። እዚሁ በ2021 ነው። ከ2019 በኋላ ያው ተወዳድራለሁ። በእርግጥ ጉዳቱ ሶስት አመት ነው። ያው የሚፈልጉ ሪዛልት ላይ መምጣት አልቻልኩም ምክንያቱም ኢንጁሪ ስለነበረብኝ ያው ሕክምናም ላይ ስለነበርኩ አጫጭር ርቀቶች ዝግጅት ነበረ ሲያደርግ የነበረው በመራቶን፣ ና እሱ ደግሞ እንደሚፈለገው ሪዛልቱን ጥሩ አድርጎ ማምጣት አይችልም ና ከዛ አንጻር ነው ከጉዳቱ አንጻር። ጉዳትም ባይኖር ግን ብዙ አመት ነው የሮጥከው። ወጣት ምትሆን አሁንም ገና በጎልማሳ ድሜን ያለው ግን መቼ ነው ጡረታ የሚወጣው ከሩጫ? ጡረታ ከሩጫ ጡረታ አይወጣም ያው ላይፍ ታይም ስፖርት አስፈላጊ ነው። ምክንያቱም ምናልባት አክቲቭ ሯጭ ላሆን ይችላለ እንጂ ስፖርቱ ከስፖርቱ ከአትሌቲክሱ የሚቋረጥ አይመስለኝም። ግን አክቲቭ ሯጭ ሆኝም የሚሮጠው እንግዲህ ጉልበቴ እስከሚደክም፣ አቅሜ እስከምችል ማለት ኔቸሩ ራሱ የሆነ ጊዜ በቃ ላልና እና የዛን ቀን ሊሆን ይችላል። ግን በዚህ ቀን ነው ማቆሙ በዚህ ድሜ እንደዚህ ብዬ ራሴን አልገድቦ ምክንያቱም ለጭንቅላቴ መስጠትም አልፈልግም። እስከ ቻልኩት ድረስ መሮጥ እፈልጋለሁ። ገና መስራት እፈልጋለሁ። እንግዲህ ቀነኒሳ ሲታሰብ የአምስት ሺ ና የአስር ሺ ሜትር ሪከርዶችህ ትልልቆቹ ስራዎችህ ናቸው። እስከ ሁለት ሺ ሀያ ድረስ አልተነኩም፣ አልተደፈሩም ነበረ። ጡረታ እንዳለ መውጣት፣ አሁንም በትጋት እንደ መሮጥ የተለየ ውጤት ትጠብቃለህ? እንግዲህ እንደ አትሌት ያው ልባችን ምንጊዜም አይደክምም። ስለዚህ ሀሳቤ ሀሳብ አለኝ ጥሩ ሰዓት ሪከርድም ለመሮጥ እንግዲህ ዋናውንም ካልቻል የቬተራኖቹን እንሰብራለን ሪከርድ ነው እሱም እንደ ሪከርድ ስለምንቆጠር ስለዚህ ሙሉ ሞራል ነው አለኝ። እሰራለሁ ጤንነቴ እግዚአብሔር ከባረከልኝ ወደፊትም ጥሩ ውጤት እጠብቃለሁ። ቀለምሳ እንግዲህ እንዳልከው ረጅም ጊዜ ሮጥ ከሆነ ያህል አሁንም ሩጫ ውስጥ ይሁን እንጂ ከኋላ ለሚከተሉት በምሳሌ በአርአያነት መታየት አይቀርም። በእናንተ እግር ለተከተሉ አንተ ስጀምር ከነበረበት ሁኔታ ጋር የምታዛምዳቸው ነገሮች አሉ። ምን ትመክራቸዋለህ? የትኞቹ ፈተናዎች እንደው የተለዩ ናቸው ለአንድ አትሌት? እንግዲህ ያው እኔ ምክሬ ሁልጊዜ ያው ብዙ ጊዜ እናገራለሁ። ሰው ለሚፈልገው ነገር አእምሮውን ከገዛ በደንብ ታርጌት አድርጎ ለዛ ምንም ነገር ሳይበግራቸው፣ ምክንያቱም ምንም ነገር ያለ ውጣ ውረድ የሚገኝ ነገር እንደሌለ አስቀድሞ በጭንቅላቱ ከያዘ ምክንያቱም መልፋት ነው አለበት። የሆነ ነገር እንከን ቢገጥሞ አይ የትም አልደርስም ብሎ ራሱን ጭንቅላቱን ማሳመን የለበትም እና ውጣ ውረዱን ችሎ ተስፋ ሊኖረው ይገባል። ያው አንድ ሰው በተስፋ የሆነ ነገር ሲሰራ ይሄ ነገር አገኛለሁ፣ ይሄን ቦታ ደርሳለሁ፣ ይሄ ነገር ይሳካልኛል ብሎ በተስፋ ነው መስራት አለበት። ግን ጥረት ሁል ጊዜ ጥረት ማድረግ አለበት መስራት አለበት። ይሄ ማለት ደግሞ ውስጡን ደስተኛ መሆን አለበት። ስለሚያገኘው ነገር ሁሉ መደሰት አለበት። ምክንያቱም እግዚአብሔር ጤና ሰጥቶ መስራት እስከቻለ ድረስ ሙሉ ሰው እስከሆነ ድረስ ምንም ነገር ሊገድቡ አይችልም። አገኛለሁ ይህን ሰክሰስ አገኛለሁ ይሄን በቃ ሰው የሆነ ነገር ሲሰራ እኮ ፕላን ኤ፣ ፕላን ቢ እንደዚህ ፕላን ያወጣል አይደለም? ይሄን ባልችል ይሄን ማድረግ ይችላል። ግን ይሄን ነው ታርጌት ብሎ ማሳመን አለበት፣ ደስተኛ መሆን አለበት። ምንም ነገር ተስፋ ከሌለ አንድ ሰው ምን ቤትም ሊደርስ አይችልም። ተስፋ ነው ሁሉ ሁሉ ነገራችንን ሊያሟላልን ሙሉ ሊያደርገን የሚችለው ምንድን ነው ምስጢሩ? ለረጅም ጊዜ አሁን አንተ ባለህበት ስሜት ለመቆየት ብዙ ጊዜ መልካም ውጤቶች ሲመጡ የጥሩነታቸውን ያህል ፈተናም ይዞ ይመጣሉ። ሙያ ወይም አትሌቲክስ የሚጠይቀውን ዲሲፕሊን መቋቋም ይጠይቃል። ምንድን ነው ምስጢሩ? ምስጢሩ ያው ጠንክሮ መስራት እና ተስፋ ቅድም እንዳልኩ ተስፋ ማድረግ። ተስፋ ሙሉ ከሆነ አንድ ሰው ምንም ነገር ቻሌንጅ ያደርጋል። ቻሌንጁ ቢገጥመው ማለፍ ይችላል። ስለዚህ ኦፍኮርስ ጠንክሮ መስራትን ይፈልጋል። ምንም ነገር በቀላሉ መምጣት እንደማይችል ማወቅ አለበት። እያንዳንዱ ደግሞ አልጋ በአልጋ የሚሆነው ነገርም አይኖርም፣ ምክንያቱም ሁላችንም በችግር አሳልፈናል። ምናልባት አንዳንድ ጊዜ ብዙ ነገሮች የማይገኙበት ቦታ ላይ ልንሆን እንችላለን። ምናልባት ሻይ እንኳን ገዝተን የምንጠጣበትን የምናጣበት ጊዜ ሊኖር ይችላል። አሁን በመጀመሪያ አካባቢ ላይ የራስን ታሪክ ተመክሮ ሳዩ አንድ ቀን እንኳን እጅ ያጥራል ሰው ሻይ እንኳን ገዝቶ መጠጣት የማይችልበትና እስከዛ ድረስ በባዶ እግር እየሮጥን ትሬኒንግ እያደረግን ሙሉ እንኳን የተሟላልን ትጥቅ የለንም። በአንድ ትጥቅ አመቶ ሙሉ የምንሰለጥንበት ጊዜ ነበርና ከዛ በኋላ ግን እኔ ተስፋዬ ምንድን ነው እንደሚመጣ ዛሬ በአንድ ጫማ ወይ በሁለት ጫማ መቱን ብሎ ቢሰራ ነገ አስር ሃያ ጫማ እንደማገኝ ያውቃለሁ። ያን ተስፋ ውስጤ ስላለ ማድረግ እንደምችል በራሴ ስለነገርኩ ራሴን ስላሳመንኩ ሊያገኘች እያለሁ ስለዚህ በዛ ነው መስራት ያለበት ሰው ቀነኒሳ ፈጥኖ የሚመጣው ብዙዎች የሚያስታውሱት ለአንተ ዱላውን ያቀበለው አትሌት ሀይሌ ገብረ ስላሴ ነው ተደርጎ የሚታየው የቴዲ አፍሮ እውቅ ዜማ ሁለታችሁን ትረካከቡ ያሳያል ነገር ግን ከእናንተ የቀደሙ ብዙ ባለድሎች ደግሞ መሰረቱን አኖረውላችኋል ለአንተ በታሪክ ከሀይሌ ጋ ወዳጅነታችሁም የታወቀ ነው ሌሎችም ብዙ ወዳጆች የሴቶችም ወንዶች አትሌቶች ብዙ ናቸው ግን የቱ ጋ ይወስድሃል የተለየ አንተን ወደ አትሌቲክስ ውስጥ ያመጣኝ ነው የምትለው ወይም ደግሞ በተለየ ስሜት የምታስታውሰው የማን ነው ከቀደሙ አትሌቶች እኔ ያው ከኔ በፊት የነበሩ አትሌቶች ለምሳሌ ከአበበ ብቅላ ብንነሳ የአበበ ብቅላን የነምሩፅን ታሪክ በተለይ የአበበ ብቅላን በትምህርት ቤትም እንማር ነበር። በመጽሐፍ እንደ ካሪኩለም የትምህርታችን እንትን ላይ ተቀምጧል። ገጾች አሉ፣ ምዕራፍ አለ። በዛ ምዕራፍ ላይ በደንብ ስለተማርኩ ኢንተረስትድ የሆንኩበት ነው። ከዛ በኋላ ደግሞ እነ ሀይሌም ያው ቀጥሎ በሚያስመዘግቡት ውጤት ላይ ያው ሞቲቬት ያደርገን ነበር እና ነበረ እነሱ የደረሱት ቦታ እነሱ የሰሩትን ታሪክ ለመስራት ያው ያነሳሳን ነበር እና ኦፍ ኮርስ ሁሉም የራሱ ጊዜውን ተከትሎ የራሱ አስተዋጽኦ አድርጎልናል። ማለት ይሄንን እነሱን በማየት ምንም እንኳን ትልቁ የራሳችን ጥረትም ቢሆን ሞቲቬሽኑ ያው ትልቅ ነው የነሱ። እንግዲህ ከጥቂት ዓመታት በኋላ ከሩጫው ጡረታ ተወጣ ይሆናል። ቅድም እንዳልከው ጡረታ የሚወጣም ባይሆን ሁኔታዎች ሲገድቡ ከሩጫ በኋላ ምን ህይወት ይታይሃል? አዎ፣ ከሩጫ በኋላ የሚባለው ነገር የለም። ሩጫም እየተሮጠ ሪታየርም ባደርግ ከስፖርቱ አድረቅም ያው ስፖርትን እንጆይ ማድረግ እፈልጋለሁ። ሁል ጊዜ ስፖርት ለጤናም ለው ብዙ ነገር ስለሚያስፈልግ ያው ከዛ መራቅ አልችልም። ግን ከዛ በኋላ የተለያዩ ቢዝነሶች ውስጥ አሁንም ገብቼ ነው አለውት ወደፊትም መግባት እፈልጋለሁ። ያው በቢዝነሶች ሰክሰስ መሆን እፈልጋለሁ። ልጆቼንም ትልቅ ቦታ እንዲደርሱ ያው ሞቲቬት አድርጌ መርዳት እፈልጋለሁ። ስለዚህ በዛ ነው። የመጨረሻ ጥያቄ አትሌትም ብትሆን ከሩጫም አንተ ደግሞ ባለበት ኃላፊነትም በእውቅናህም በሌሎች ሰዎች ህይወት ላይ የተሻለ ነገር ለማድረግ እንደሚሞክር ሰው ምስቅልቅል ያለበት ጊዜ ነው አሁን ያለንበት ኢትዮጵያ ያለችበት ሁኔታ፣ እንደ አትሌት እንደ ሰውም እንደ ኢትዮጵያዊም የሚሰማ የሚከብድህ ነገር ይኖራል ብዬ ገምታለሁ። ምን ተስፋ ታደርጋለህ? ምን ታያለህ? ዛሬ ኢትዮጵያ ካለችበት አጣብቂኝ ተስፋ ወደሚደረግ የተሻለ ቦታ እንድትደርስ እኔ ሁል ጊዜ ያው ሲተኛም ሲነቃም ሁል ጊዜ በስፖርቱ ብቻ ሳይሆን ስለ ሁሉም ነገር ያው ተስፋ ሙሉ ተስፋ አለኝ። ምክንያቱም የሆነ ነገር በነበረበት እንደማይቀጥል ነገ ጥሩ ቀኖች ጥሩ ብራይት ነገሮች እንደሚኖሩ፣ የዛሬ ጨለማ ነገ እንደምትነጋ ይታየኛል። ምክንያቱም በተስፋ ነው መኖር ያለበት። ምንም የምናየው ነገሮች ባስደስቱም ግን እንደሚሻሻል፣ እንደሚቀየር፣ ወደፊት ጥሩ ነገር እንደሚመጣ ያው በተስፋ ነው መስራት አለበት። ምክንያቱም ይሄ ነገር አለ እንደዚህ ነው ተብሎ ሰው ተስፋ አይቆርጥም። ተስፋ ቆርጦ ወይ ባለበት አይቀመጥም፣ ተጅቶ አይሞትም። ከተስፋ ውጪ ወገንህን፣ ህዝብህን ምን እንዲያደርጉ ትፈልጋለህ? ግራና ቀኝ ያሉት ሰላም ሁላችንም ያው ከሰላም ነው ልናተርፍ የምንችለው። ምክንያቱም የሰው ሞት መስማት የሰው ጉዳት ያው ለማናችንም የሚያስደስተን አይደለም እና ያ ቢቆምና ሰላማዊ ህይወት እያንዳንዱ ወገን ሰላማዊ ህይወት ቢኖር ደስ የሚለን ነው እንደ ሰው ያው ምናልባት እኔ ወይ ፖለቲከኛ አይደለሁም፣ ስፖርተኛ ነኝ። እንደ አትሌት እንደ ስፖርት ያው እኔ ከኔ የምጠበቅብኝን ስራ ነው የምሰራው። በስፖርቱ ነው ጠንክሬ መስራት ያለብኝ። ለወገኔ መርዳት በምችሎ መርዳት ነው አለብኝ አቅሜ የምችለው ነገር ላይ ነው መርዳት ያለብኝ። ከዛ ውጪ ግን እኔ ምንም ብል ምንም ብናገር ያን አንድ ሰው ምንም ሊቀይር አይችልም። ምክንያቱም እያንዳንዱ ሰው ኃላፊነትና ፍላጎት ሊኖር ይገባል። የእያንዳንዱ ሰው ቅንነት ይጠይቃል እያንዳንዱ ነገር ምክንያቱም አንድ ሰው ብቻውን የሆነ ነገር ሊያመጣ አይችልም። ምንም እንኳን ምንም ቢሆን ማለት ነው። ጂኔስ ማንም ጂኔስ ቢሆን አንድ ሰው ሚሊዮኖችን ምናልባት ሞድፌት ሊያደርግ ይችላል። የተለያየ ሀሳብና የተለያየ ፍላጎት ባለበት ሀገር ላይ አንድ ሰው ብቻውን የሆነ ነገር ሊቀይር አይችልም። ተስፋ ብልሃል። ነገ የተሻለ ቀን እንዲሆን እመኛለሁ ብልሃል። ያ ተስፋ የሁላችንም ይመስለኛል። ቀነኒሳ በቀለ ተወዳጅ እብቅ አትሌት፣ እዚህ ስቱዲያችን መጥተህ አጠር ያለችም ቢሆን በአካል የተደረገ ቃለ ምልስ ለማድረግ እድል ስላገኘኝ በጣም ደስ ብሎኛል። በጣም አመሰግናለሁ። እኔም አመሰግናለሁ። በዚህ አጋጣሚ ያው እዚህ ከእናንተ ጋርም እንዲገናኝ ላደረጉኝ የኖቫ ኮኔክሽን በዶክተር ጋሸው ቼርማንነት የሚዘጋጅ የአፍሪካን ራን አለ። ያው ከዛም በተጨማሪ ደግሞ አዋርድ ለአፍሪካኖች ለወጣቶች ሞቲቬት በማድረግ ትልቅ ስራ ለአፍሪካም ለወጣቱም ሞቲቬት ያደረጉት ብሎ ያው ያዘጋጁት አዋርድ አለ። በዛ ላይ ተጋብዤ አዋርድ ለመውሰድ ነው የመጣሁት እንግዲህ ተቀብያለው። በዚህ አጋጣሚ ያው ኖቫ ኮኔክሽን ቼርማን እና የዚህ ኢቨንት አዘጋጅ በሙሉ ያው ላመሰግን እፈልጋለሁ። በዚህ አጋጣሚ ነው እናንተን የሚያገኘትና እንግዲህ ወደፊትም ትልቅ ቦታ ይደርሳል የነሱ ስራ ብዬ እገምታለሁ። በዚህ አጋጣሚ ያው የነሱን ክሬዲት መርሳት እንደሌለብን ስለተሰማኝ አመሰግናለሁ። ቆንጅት በታሪክ ማስታወሻው መላልሶ ራቅ ወዳለ ዘመንና ስፍራ በምናብ የሚያጓጉዘን የራዲዮ መጽሔቱ ንጉሥ ያክሊሉ፣ ባለፈው ፕሮግራማችን ከዚህ ቀደም ብዙ ስለተባለለትና ወደፊትም ገና ብዙ ስለሚባልለት የተማሪዎች እንቅስቃሴ ነበረ ያወጋን። ዛሬ ደግሞ ላለፉት አርባ ዓመታት በብዕር ስማቸው ብቻ ከሚታወቁ አንድ ጸሐፊ ጋር ወዳደረገው ቆይታ ይወስደናል። መልካም ንጉሴ፣ የአዲስ አበባው መስኮት እስኪከፈት በስልኩ መስመር ሆኖ እየተጠባበቀ ነው። ወደዚያው እናምራ። መልካም የፕሮግራማችን ተከታታዮች እንዴት ሰነበታችሁ? ስመጥሩን ብዕረኛ አሸናፊ ዘደቡብ አዲስ አበባን ይዤው ቀርብ ያለው አሸናፊ አሁንም ወደፊት ማሳትማቸው መጽሐፍት ስላሉ ያን ጊዜ በአካል ተገኝቼ ራሴን ስሜን አስተዋውቃለሁ እያለን ነው አሸናፊ ዘደቡብ አዲስ አበባ። በኢትዮጵያ የሁርጧት የሬዲዮ ፕሮግራም ብዙ ጊዜ ዮስተስ ቼስተር የተባሉትን እንግሊዛዊ ደራሲ ነበር የሚጠቃቅሰውና ከሱ በመጀመር ጥቂት የሚያወጋን የሚያጫውተን አለ አሸናፊ። እንግዲህ እንግሊዛዊ ናቸው። በእውነቱ ለዚህ ለስነ ልቦናም ጭምር ለብቻ ሳይሆን ለስነ አይሆናም ጭምር ታላቁ ለተባሉ ሰው ናቸው። ምክንያቱም ምንድን ነው ብዙዎቹ ከስነ ልቦና ጋር ይዘውት የቀሩት እንደውም የስነ ልቦና የስነ ልቦናን ይዘው የስነ ወሲብን እንደው ጥቂት ቅርንጫፍ አድርገው ሰብ ብራንች አድርገው ነው የያዙት እንጂ

እና ያንን አደረጉ። በእውነት እንዴት አድርጎ ሰው በግልጽ መዋየት ከትዳር አጋሩ የሚሆን ከሴት ጓደኛው ሁሉ ሰው ስለ ወሲባዊ ግንኙነት መነጋገር ይሄንን ነው ከማሰብ ነው። ዓይን ያያል ልብ ይፈርዳል፣ ግን እኛ እናውቀው፣ ግን አንድ ነገር አለ ወሲባዊ ተራክቦ ረከብ ከሚለው ደግሞ ሰው ያው ረከብ ረከበ ከሚለው የአንዲጋ ኦፕኒንግነት ለማለት ምክንያቱም ግዕዙን ላለማጥፋት ምክንያቱም በእውነቱ ምንድን ነው፣ የግዕዝን ባለውለታነት ምንጊዜም ብሁል ልንረሳው አይገባም። ግዕዝ ራሱን የቻለ ለኢትዮጵያ ታላቅ ውለታ ውሏል ነው። ሱቅን ከአረብ ብናመጣ፣ ሱቅ እኮ ከአረብ ነው የመጣ እንጂ ኢትዮጵያዊ ባህል አልነበረ ብሎ ሱቅ ከአረብ መጣ። ግን ማናቸውም ትብህርት ራሱ ከምድ ነው ከግዕዝ ነው የመጣው። ስለዚህ እነኚህ ሁሉ እርባታቸውን ብንወስድ ከግዕዝ ነው። አመሰግናለሁ። አሸናፊ ዘደቡብ አዲስ አበባ እውነተኛው ስምህ እንግዲህ የጻፍካቸው መጽሐፍት በተመረቁበት ጊዜ የሚታወቁ መሆኑን ገልጸህልናልና ያን ጊዜ ደግሞ ያንን ይዘን ሌሎችንም ጥያቄዎች እያነሳን ለመጨዋወት ቃል ተገባብተን በዚሁ እንለያይ። አድማጮቼ የዛሬው ፕሮግራሜ በዚሁ አበቃ። በቃ የዛሬ አስራ አምስት ቀን እንገናኝ። እስከዛ ቸርን ሰንብት። ሰላም ይብዛ። አድማጮች ከሦስቱ የቀድሞ የአሜሪካ ድምፅ ባልደረቦቻችን ጋር የጀመርነውን ወግ ጀምረንም በተከታታይ ፕሮግራሞቻችን ያቀረብነውንና ወደ ተቀሩትም ለመውሰድ የያዝነውን የቤተሰብ ወግ ቃል በገባነው መሠረት ነው መሰረት በሚቀጥለው ፕሮግራማችን ይዘን እንመልሳለን። የምሽቱ ግን እዚህ ላይ መገባደዱ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ2225 ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ በዚሁ ተሰናበተን። ሰላም፣ በደህና አደሩ።